ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ። ዛሬ የትንሣኤ በዓል ዋ ዜማ ነው። የበዓሉን ድባብ የሚያደምቁ ዝግጅቶችን አካተናል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። ዝግጅታችን የሚጀምረው በአጭር ግጥም ነው። ዮሐንስ ሞላ የዘመን ጸሎት ይለናል። የዘመን ጸሎት ለነፍሴ መጽናኛ ከአርያም ምሕረት ፈልቆ በሰው ክፋት ለሰው ድነት ሰው ተሰቅሎ ጌታ ቆስሎ ሎሊያ ቁስሎ ምስጢር ረቆ ለአሕዛብ ክምር በደል ደምና ውሃ ተቀላቅሎ ተንዠቅዥቆ በመስቀል ላይ ፈቀረኝ ሰው ተጨንቆ ሁሉን ሲችል እስከ መሞት በሰው ማቆ ተሰቀለ እግዜርም አለ ልጁን ልኮ ከኔው አለ በማይጸጸትበት ከቶ በማይሻር ቃል መሐላ የዘላለሜ ካህኔ ከፊት ለፊት ቀደመልኝ ከኋላይም ጋረደልኝ ነፍሴን ሞላ አሰከረኝ ባሴተድላ ጥድላ በደንብ አጸናዋ አክናፉ ታጥሬ እንድኖር ከክፉ እንዳያጣኝ ከሰልፉ ተቅበዙዤ እንዳልወጣ እንጀራዬን አሰፋልኝ የማድርበት እንዳላጣ ፍቅር ሰጠኝ ለማወቄ ለመርሳቴን ማወጣልኝ ወይን አረቄ ለአፌ እረኝነት ቆሞ ሐሳብ ቃላቴን ጥበቃ የልቤን መስክ እያጠጣ ለጥሩ ፍሬ እንዲበቃ ሲደክም ሁሌ ሳስጥለው ሲዳብሰኝ ስታገለው የሕይወቴን መንገድ አቅና በልዩ ፍቅሩ ጠርጎ በጸሊም ጎጆ ሽንቁር አፈትልኮ ብርሃን ሰርጎ ይጠራኛል እለት ዕለት ቢያንቀኝም አቤት ማለት ያሳየኛል ዞትር እውነት አጢአቴንም ሲያውቀው ባሪያነቴንም አልናቀው ትኩስ ሽታው ይጠራኛል ከማዕዱ እንድበላ ለዘላለማዊ ሕይወቴ ከሞት ጋር እንድጣላ። ማረኝ ጻድቁ ሰው አስቸገረኝ በፈሪሳዊነት ካባ እየደመቀ በመታበይ ፈረስ ላይ ተጭኖ በእግዜር ሥራ እየጠለቀ ፍርድ ሰጠኝ ሰው መዝኖ ሥራዬን ሁሉ ኮንኖ ቃሉን ታጥቆ አማኝነቱ ከመራዴ በላይ ገኖ በየገባውበት የአጢአት መንደር ተከትሎኝ እየገባ መሆን ማየት አንድ ሳሉ ጣት ሊቀስር እያደባ አሳቀለኝ ለንስሐ ሊጠራይን ለመጣው ለካህኔ ውትድርና ራሱን ሾሞ ይሰቀል እያለ ጮኸ ሰድወኝ ቀድሞ በፍርድ ሰጪነት በወቃሽ ነቃሽነት ታሞ መስቀሉን ካይኔ ሊጋርድ በደም ዋጋ መገዛቴን ፍቅሬን ሊንድ ጻድቅ ጣረ በደም ዋጋ የገዛኸው ሰው ሲበደል እንዳላየ ከመጽሐፉ ቃሉን መዝዞ ለገዳዩ እየገበረ በደለኛ እያከበረ ኦሜርታ ብሎ እየኖረ በምታውቀው አጢአቴ እስከሚሞት አጣጣረ። ጥራኛ አምላክ እንደነጻ ቁስሌ እንዲድን እንዳልሞት በቃል ፍላጻ አጥልጅህን አስበኝ በምላሱ ከመስቀል እንዳያርቀኝ መስቀለኛ መንገድ ላይ በፍረጃው እንዳያርደኝ ከጻድቅ ሰው አፍ ጠብቀኝ ከሰማሁ ደምትኩስ ከመስቀሉ እምነት አለን ሸክሜ ባንተ ለመቅለሉ በመሐላው አይጸጸት አይሻርም የሱስ ቃሉ። ዮሐንስን ለቀደመ የግጥም ገጸ በረከቱ በእጅጉ አመሰግናለሁ። የትንሣኤ በዓል ከመድረሱ በፊት በተለይ የኦርቶዶክስ ክርስትና እምነት አማኞች ሳምንታትን የሚያስቆጥር የጾም ጊዜ ያሳልፋሉ። በእነዚህ የጥሞናና ጸሎት ጊዜያት የሚያዘወትሩት የምስጋና መሳሪያ በገና ነው። በገናን ለመማር ያለውን ልፋት ለመቀነስ ያሰበው ወጣቱ መምህር አቤል ተስፋዬ ማህበራዊ አውታሮችን ተጠቅሞ በነጻ ማስተማር ከጀመረ ሰነባብተዋል። ከእሱ ጋር ያደረግነውን ቆይታ እናስደምጣችሁ። በተለያየ ዓለማት ላይ ያሉ ሰዎች በገናን መማር ይፈልጋሉ። የበገና መዝሙሮችን እየሰሙ በገና እንዴት መማር እንዳለባቸው እና ምን ምን ማድረግ እንዳለባቸው ይጠይቁኝ ነበር እና በዚህ ሂደት ያለው የተሻለው እሳቤ ያው በሲዲ መስራት ነው። በሲዲ ደግሞ ለመስራት ግዴታ ተሰርቶ ተደራሽ አይሆንም። ምክንያቱም ማህበራዊ ድረ ገጽ ላይ ካልወጣ በስተቀር የተደራሽነቱን ብዙ ጊዜ ያጣል። ስለዚህ የተሻለው ደግሞ አማራጭ ያው ዩቲዩብ ነው። እና በዛ ምክንያት በማህቶት ቲዩብ ላይ ይህንን ነገር ለህዝቡ እንዲዳረስ የማድረጉ ስራ ጀመርን ማለት ነው። እና ካለው ከህዝቡ ጥያቄ የተነሳ ነው ይህንን ነገር ላደርግ የቻልኩት። እንግዲህ ሌላው ልዩ ነገር ደግሞ በዚህ በገና በመደርደር ጥበብ ውስጥ እጅግ ስመ ገናና ከሆኑት ሰዎች ጋር ማብረህ በትምህርት ውስጥ እንዲያግዙህ እያደረግክ ነው። ጋሽ አለሙ አጋን ማንሳት እንችላለን በአንተና በእሳቸው መካከል የእድሜ ልዩነት አለ እና ያን ልዩነት አጥብቦ አንድ ላይ እንደዚህ የተሻለ ትምህርት ለመስጠት ለማድረግ የሄድክበትን ሂደት እስቲ ዞር ብለህ አስቃኝን። በመጀመሪያ ላይ ሀሳቡ ሲነሳ ትንሽ ይከብድ ነበረ። ይሄንን ሀሳብ ማንሳት በራሱ ያው ራሱን የቻለ አዲስ ሀሳብ ነው እስከዛሬ ያልተሞከረ እስከዛሬ ያልተደረገ ነገር ነው። ያው ግጭት ይፈጥራል። ምሳሌ አሁን እኔ ተነስቼ ከመሬት ተነስቼ ዛሬ በገናውን ኢንተርኔት ላይ ልለቀው ነው የማስተማሩን ሂደት ምናምን የሚለውን ነገር ስገልጽ ለብዙ ሰዎች ብዙ ጊዜ ያው ግራ የሚያጋባና የሆነ የማያሳምን ነበር። ግን ችግሩን አሁን ያለውን ቅድም ከዚህ በፊት አሁን ያልኩን ነገር ስናገር ግን ብዙ ሰዎች የመቀበል አይነት ነገር አመጡ። በተለይ አሁን መጋቤ ስብሐት አለመዋጋ በጥልቀት በረጅም ረጅም ጊዜ ነው የሰጀብን። በነገራችን ላይ አንደኛ ይህንን ነገር ተደራሽነቱን በተሻለ በተሻለ መልኩ ከማብቃት አንጻር እንደገና ደግሞ ይህንንም ነገር እሳቸው ድጋፍ እንዲያደርጉ ከነሱ የተማርነውን ነገር ሳይከለስ ሳይበረዝ ለማቆየት በይበልጥ ከነሱ እግር ስር ሆነን ብዙ ነገር እየተመካከርን ባለው የስራ ሁኔታ ላይ በጣም ሰፖርት አድርገውኛል። በዚህ አጋጣሚ እሳቸውንም በጣም አድርጌ አመሰግናለሁ እና እሳቸው ግን መጀመሪያ ላይ የነበራቸውን ያው ቀድም እንዳልኩ ገና እንደነገርኳቸው ትንሽ ግራ አጋብቷቸው ነበር አላማው። እንደገና ደግሞ ሀሳቡን ጥቅሙን ስነግራቸው ግን የዚህ እንደውም ይበልጥ እንደውም እሳቸው አንተ የእኛን ስራ ነው እየሰራህ ያለኸው አይነት ነገር ነው ብለው ያነሱት እና በጣም በቅንነት በጣም በመልካም ምሳሌ ነው ይህንን ነገር ሰፖርት ያደረጉኝ እና አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ፈጅቷል። ሁለት ዓመት በላይ ፈጅቷል። በነገራችን ላይ ይህንን ማስተማሪያ ለመስራት ማለት ነው። መምህር አቤል እንግዲህ የበገና ነገር ሲነሳ ከሃይማኖት ጋር የሚገናኝ ነገር አለ፣ ከትውፊትም ጋር የሚገናኝ ነገር አለ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች ብቻ ናቸው ወይ ይህን ነገር መማር የሚገባቸው ብለው የሚጠይቁ አሉ። እንደው በአጠቃላይም በገናን እኔ አሁን መማር ያለብኝ በምን ምክንያት ነው ብለው የሚያስቡ ኢትዮጵያዊ ወጣቶች ይኖራሉ። ካለው ትውፊታዊ ፋይዳ ጋር አያይዘስ የተወሰኑ ነገሮችን በለን በገና ያው በቅዱስ መጽሐፍ ላይ የሚገኝ መንፈሳዊ የዜማ መሳሪያ ነው፣ እና ይህን የዜማ መሳሪያ ብዙ ሰዎች እንዳልከው መማር ይፈልጋሉ። ያው ተሰጦ ይፈልጋል፣ የእግዚአብሔር ፍቃድ ይፈልጋል። ክለኛው የቅዱስ ዳዊት በገና ኢትዮጵያ ውስጥ ነው ያለው። ቅዱስ ዳዊት ይደረድረው የነበረውን በገና ደግሞ እኛ ነው እየደረደር ነው ያለ ነው። አሁን በአሁኑ ሰዓት ላይ ወጣቱ ፍላጎት አለው፣ ይማራል። ከዚያ ውጭ ግን ያው የእምነት ጉዳይ ላይ ግን ስንመጣ እስከ አሁን ድረስ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ይህንን ትምህርት እየተጠቻለት በባለቤትነት ስለዚህ፣ ያንን ይህንን በገና ለመማር ያው ግዴታ ያው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን መቻል አለበት፣ አለበለዛ ትንሽ ያስቸግራል። ከዚያ ውጭ ግን ማህበራዊ ፋይዳውንና መንፈሳዊ ፋይዳውን ስታይ በእነ ጋሽ አለሙ አጋ መዝሙር ላይ ያየነው ነገር ነው። ያ ነገር ምንድን ነው? የእነሱ መዝሙር አለማዊ ነገር ወይም ደግሞ ስለ ሀገር ጉዳይ ለምሳሌ ስለነ አፄ ቴዎድሮስ ተደርድሯል። ማህበራዊ ፋይዳ አለው። ሰዎችን ያሳርቃል። ወቅት ወቅት የነበረው ነገር ላይ እያነሳ በገናው በግጥም እየተደረገ ብዙ ይዜማል፣ ይደረደራል። ለምሳሌ አባግራይ ሞተ፣ የሆዴ ወዳጅ፣ የሚያበላይን ጮማ፣ የሚያጠጣይን ጠጅ የሚል ግጥም አለ እና ያንን ስናይ ይሄ ማህበራዊ ፋይዳ ያለው ነገር ነው። ከዚያ ውጭ ደግሞ እንደነ ስለ ቅዱስ እግዚአብሔር የፈጣሪያችንን የመድኃኒታችንን የኢየሱስ ክርስቶስን ሕማም እያሰበ ደግሞ የሕማሙን ነገር የሚያነሱ መዝሙሮች አሉ። ያንን ደግሞ ስናይ ያው መንፈሳዊ ዳራውን ያሳየናል ማለት ነው። በአጠቃላይ ደግሞ ስንጠቀልለው ደግሞ በገናን ለሰው ልጅ የአእምሮ ጤንነት ትልቅ ትልቅ ጠቃሚነት አለው። ያረጋጋል፣ ያጽናናል። በገና አንድ ሰው ሰምቶ ዝም የማይልበት ምንም ምክንያት የለም። ወጣቶች ደግሞ በዚህ ሰዓት ወጣቶች ብዙ ጊዜያቸውን አልባሌ ቦታ ላይ ከማሳለፍ በማይሆን ነገር ለምሳሌ እኔ አንድ የምቃወመው ነገር አለ። አንድ ወጣት ኢትዮጵያዊ የሀገሩን ባህል ማወቅ አለበት። እይማ ምን ሰው ነው? ለምን ነጮቹ ስታይ በየቤታቸው ፒያኖ፣ ሳክስፎን፣ ኦርጋን ምናምን ይኖራል። እኛ ለምንድን ነው ወጣቶች የኢትዮጵያ ወጣቶች ግን በአሁኑ ሰዓት ያ ነው ይዞ መሄድ እንደ ቄንት ወይም ደግሞ እንደ ፋሽን መሆን የለበትም። በአንጻሩ ደግሞ የተሻለ የሚሆነው ወጣቱ የራሱ ባህል ለምሳሌ መሰንቆ ቢይዝ፣ ለምሳሌ በገና ቢይዝ፣ ቢማር፣ ቢደረድር፣ ይህን ነገር ቢያውቅ አንደኛ በህይወቱ ይጠቀማል። ሁለተኛ ነገር ደግሞ የሀገሩን ባህል ያሳድጋል፣ ለዓለምም ያስተዋውቃል። እንኳን አደረሰን! እንኳን አደረሰን! እንኳን አደረሰን! انا درس انا درس انا የትንሣኤ በዓል ሲቃረብ በክርስትና አማኞች ዘንድ ከሚደጋገሙ የኪነ ጥበብ ሥራዎች አንዱ ጂሰስ የተሰኘው የኢየሱስ ክርስቶስን ታሪክ የሚተርከው ፊልም ነው። እርሱም ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ። እግዚአብሔር የሠራውን ሥራ ሁሉ ስንመለከት እጅግ እንደነቃለን። በፒተር ሳይክስ እና ጆን ክሬሽ የተዘጋጀውና ብሪያን ዲከን በዋና ተዋናይነት የተወነበት ፊልም የዛሬ 42 ዓመት ነበረ በዩናይትድ ስቴትስ ለመጀመሪያ ጊዜ ለተመልካች የቀረበው። በሉቃስ ወንጌል ላይ የተመሠረተው ፊልም በመጀመሪያ በ250 የአሜሪካ ሲኒማ ቤቶች ታይቷል። የኋላ የኋላ ግን አማርኛን ጨምሮ በ1882 ቋንቋዎች ተተርጉሞ በዓለም ላይ በቢሊየን በሚቆጠሩ ተመልካቾች ታይቷል። ስለ ፊልሙ ጉዞ ጥቂት መረጃዎችን እንንገራችሁ። እናንተ ድሆች ብጽዋን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንተ አሁን የምትራቡ ብጽዋን ናችሁ፣ በኋላ ትጠግባላችሁና ደስ ይበላችሁ። በ1980 የጎርጎሳውያኑ ዘመን ፊልሙ ለመጀመሪያ ጊዜ ከአሜሪካ ውጭ የታየበት ሀገር ህንድ ሆነች። 21 ሚሊዮን ህዝብ ተመለከተው። ይህ በሆነ በአራተኛው ዓመት ፊልሙ በአንድ መቶ የዓለም ቋንቋዎች ተተርጉሞ ቀርበዋል። በ1993 ዓ ም ፊልሙን የተመለከቱት ሰዎች ቁጥር 1.5 ቢሊዮን ደርሷል። በአዲሱ ሚሊኒየም ዋዜማ በ1999 ፊልሙ በ500 ቋንቋዎች መተርጎሙን የፊልሙን ሁነቶች መዝጋቢው ጂሰስ ፊልም ፕሮጀክት ይናገራል። በኤውሮፓውያን አቆጣጠር የፊልሙ 35ኛ ዓመትን ምክንያት በማድረግ በብሉሬይ ተለቋል። በስልክ መተግበሪያ ላይ ማንኛውም ሰው እንዲመለከተውም ተሰራጭቷል። ፊልሙ ከ10 በላይ በሚሆኑ የኢትዮጵያ ቋንቋዎች በድምፅ ተተርጉሞ ቀርቧል። 1500ኛው ትርጉም የተሰራው itiopia daasana chi kwankwanobíl waagiet kinaal geerle hé maá ˈdúwa waagiet gaalí simon ye giemare hí gaa ije muhím naasan waagiet hí déé af idiche giri mu ˈdaab kristo ma árginká ma kofuminká በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው፣ ከአሜሪካ ድምፅም ነው እየተደመጠ የሚገኘው። ለኢትዮጵያውያን ሙዚቃ አድማጮች ለየት ያለ ቀለም ይዘው ከመጡ ሙዚቀኞች መካከል አንዱ ካስማሰ ነው። ከእሱ ጋር ካደረግነው ቆይታ በጥቂቱ እናስደምጣችሁ። ትክክለኛ ስሜ ፍቅሩ ሰማ ይባላል። ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት። ከዛም ኮመርሽል ስኩል ገባሁ። የንግድ ስራ ትምህርት ተማርኩ። ማርኬቲንግ ትምህርት ቤት እንደወጣሁ አንድ ሶስት ዓመት የፉኖ አምላክ ፕሮዲውሰሩ ጋር ተገናኝቼ ጥሩ ጊዜ አሳደፍም አሁን ሰዓቱ ደርሶ በዚህ ዓመት ተለቀቀ። በዩቲብ አውታር ለሚያዳምጡ ሰዎች በተውከው ማስታወሻ ላይ የምትጫወታቸውን ሙዚቃዎች የትናንትን ሙዚቃ በዛሬ ስልት ለማናገር ተብሎ ይህንን አዲስ ዘዬ አንጻር ብለነዋል፣ ስትል ጠቅሰኸዋል። አንጻር የተሰኘው ዘዬን ለመፍጠር አንተና ባልደረቦችህ ምን አነሳሳችሁ? አዲሱ ዘዬስ መለያዎቹ ምንድን ምንድን ናቸው? ሀሳቡ የመጣው ያው ፕሮዲሰሩ የሚሰራው ሙዚቃ ስታይሉ ድሮ ሙዚቃዎችን የመረጠ በአሁን ዘመን በሂፕ ሃፕ በተለያዩ ስታይሎች ይሰራ ነበር ስለዚህ እኔ ደግሞ አገላለጽ ላይ ብንሰራ ብዬ አልኩና፣ የድሮዎቹን ሙዚቃዎች ስንሰማቸው የሚጠቀሙት የአማርኛቸው የሚጠቀሙበት መንገድ ወደ እኛ እናምጣው ብለን አሰብ። ከዛ አንጻር የሚለውን ሀሳብ ስናነሳ እንደ አስተያየት ነው ያ ነው እና አማራጭ የሙዚቃ ጥበብ እንዲሆን ላብራቶሪ ማለት ነው፣ ምን ሞካክርበት የተለያዩ ነገሮችን እያነሳ እኛ እንደምናየው አድርገን ስናቀርበው አንጻር ይሆናል ብለን ስራ አስበናል። ሙዚቃው ከመለቀቁ በዋዜማው ስለነበረው ነገር ጥቂት አውራኝ። ዲስ ቀለም ይዘህ ልትመጣ ነው፣ የአድማጭን ምላሽ ግን አላወቀውም። ዋዜማውና ማግስቱ እንዴት ነበረ? ያው መጀመሪያ የለቀቅነው ማለዳ የምትለዋን አንድ ነጠላ ስራ ነበረ። እሱም ሲሰሙ ያው ባህላዊ ሙዚቃ የሚመስሏቸው ነበረ፣ ዘመናዊም አልመሰላቸውም። ሰው ሲያዩት ሁለቱንም ነገር ማየት ቻሉ። የዚህን ዘመንም ወጣት ልጅ ወይም የድሮውንም ማስታወስ ቻሉ። በዛ ሰዓት ማለዳ ጥሩ እየሄደልን ነበረ። ከዛ ልክ ሰባቱን ስራዎች ስንደቅ ከየት ነው የመጣው ክስተት ነው የሆነብን አሉ እነሱ። ደስ አለኝ፣ ቤተሰቦች ደስ አላቸው። ይዘን ሰው ዘን ሰው አይቀማው ፍር ለሚበላው ጉልበት ሞት ለአገር በአገር ድሎት ሁሉም እኩል በአክብሮት ሰላም፣ ፍቅር፣ ጤና ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት አገር ትኑር፣ ለኛ እናት አገር እናት አገር ትኑር፣ ፍር ለሚበላው ጉልበት ሰላም ፍቅር ጤና ለኛ ድንቅ ብርቅ እውነት ለኛ እናት ሀገር ትኑር፣ እናት ሀገር ትኑር፣ እናት ሀገር ትኑር። ቀደም ብለህ እንደጠቀስክልኝ እድገትህና በትምህርት የሚያሳለፍከው በከተማ ውስጥ ነው። በሙዚቃዎች ውስጥ የገጠር ዘ ቆይት ያሉ የአማርኛ አጠቃቀሞችንም ትደጋግማለህ። ይህንን ክህሎት እንዴት አመጣኸው? ከየት የመነጨ ነው? ያው ቤት ውስጥ በሚወራው ነው እንጂ የተለየ ነገር አልነበረም። ቤተሰቦች የሚያወሩት ቤት ውስጥ የሚወራው አማርኛ ከነሱ እየመረጥኩ እኔ የሚገርሙኝ አገላለጾች ስለነበሩ፣ አሁን ለምሳሌ ሰው የማይቀማውንበት የሚገርም አባባል ነው እነሱ ይጠቀሙ፣ ከነሱ ነው የመነጡ። አንደኛ ስለተሰኘው ሙዚቃ ጥቂት እናውራ። አንደኛ በተሰኘው ስራህ ውስጥ ኢትዮጵያንውያን ምሁራን የኢትዮጵያ ሙዚቃ ከዓለም የሙዚቃ ሁነት ጋር ሊኖረው ስለሚገባው ስፍራና ቀለም ሲወያዩ ያለበትን ድምፅ ቀንጭበ ተጠቅሟል። ያንን ሐሳብ በሙዚቃ ውስጥ ለማካተት ለምንፈለግ፣ አንተስ የኢትዮጵያ ሙዚቃ በዓለም ሙዚቃ ውስጥ ምን አይነት ስፍራ ሊሰጠው ይገባል ብለህ ታስባለህ? እዛ ላይ አንድ አባባል ተጠቅሜያለሁ። የእኛ ዓለም ሶስተኛ ነች እንዲህ የሚል ጥያቄ ነበረ ያቀረብኩት እና እኛ ሙዚቃንም ጀምረነዋል ሁሉንም ብዙ ነገሮችን ከኛ ነው የዓለም ሕዝብ ያገኘው፣ ብለን ሲወራም እንሰማለን፣ እናምናለን። ስለዚህ ምኑን ነው የምናካፍለው? የቱን ኢትዮጵያዊነት ሳጥን አይሸጥም ብዬ ስላሰብኩ ምናችንን እንሸጥ ሲባል ባህላችን፣ ፈርሃ እግዚአብሔራችን፣ አመለካከታችን፣ ስለ ዓለም ያለንን አመለካከት ከወጣት ቢሰሙ ብዬ መጀመሪያ ያው የአገሬን ሕዝብ አተዋወቀዋለሁ ከዛም እነሱ መስማት ወይም So, if Ethiopian music can bring to pop music this kind of, you know, give me something for my my heart, and my mind, while at the same time I'm doing great somersaults or or then what a tremendous contribution! What a which member?

ለአድማጭ በነጻ የተሰራጩ ስድስት ስራዎችን ለማዘጋጀት ምን ያክል ጊዜ ፈጅተዋል? አዲስ ዘይቤ ይዞ መምጣት ምን አይነት ፈታኝ ነገሮች አሉት? ያው ቀድመን እየሰራን ነበረ እኛ የነበርነው፣ ብዙ ስራዎች ሰርተናል፣ ያው ለአድማጭ አልደረሱ። ግን በምን አይነት መልኩ እንተዋወቅ የሚለው አንድ በዚህ ዓመት ነው እንቅስቃሴውን የጀመርነው። ለማካፈል እስካሁን ጊዜ ስለፈጀ ያው ግማሽ ዓመት ማለት ይችላል። በስድስት ስራዎች የተዋወቃቸው አድማጮች ተጨማሪ ስራዎችን መጠየቅ የጀመሩ ይመስለኛል። የመጪው ዘመን እቅድህ ምንድን ነው? በቀጣይ ስራዎች ውስጥ ልታጎላቸው የምትፈልጋቸው ርዕሰ ጉዳዮችስ አሉ ወይ? አሉ። አዎ፣ እዚህ ላይ ያሳየ ነው። ያው ለተለያዩ ለሀገራችን ወይም ለሴት እህቶቻችን ስለምንሰራው ስራ አላማችንን ነው፣ ቀንጨባ አድርገን የሰጠ ነው። ስለዚህ በሚቀጥሉት ደግሞ የተሻለ ማብረሪያ ይኖራል ብዬ አስባለሁ። ከዛም ያው ከከተማው ድባብ ጋር አንድ ላይ መንቀሳቀስ ነው ማስበው። አንድ የመጨረሻ ጥያቄ፣ ሙዚቃዎች የቀረቡት በነፃ ነው። ብዙ የለፋህበትን ስራ በነፃ ማቅረብ ምን አይነት ስሜት ታለው? በነፃስ እንዲሆን የፈለግክበት ምክንያት ምንድን ነው? ስሜቱ ቀላልም ደስታን ይሰጣል። ያው መስጠት የራሱ የሆነ ደስታ አለው። በነፃ የሆነበት ምክንያት ደግሞ ለመልመድ እንዲችሉ ወይም ትክክለኛውን አክብሮት ከኔ መጀመሪያ ቢመጣ እነሱም ይቀበሉኛል ብዬ ስላስብኩ ያው እንደ ስትራቴጂ ነው። እንደ ጥሩ ስልት ነው። ጥሩ ምላሽ የሚያገኝ ይመስለኛል። በመድረክ ስምህ ካስማሰ በሚለውን የምትጠራው በአዲስ የሙዚቃ ስልት ብዙ አድናቂዎችን እያፈራህ ነው። በመጪ ዘመናትም ስኬቶች እንዲጎበኙ እመኝልሃለሁ። መልካም ምሽት ይሁንልህ። ማለዳት ለስቼ በዱር አትወጣጠል ማታ ራዊት ነው ሲባል አጀውያችን ቆንጆ ወታ ማለዳት ለስቼ በዱር ወታ

Shat shat shat, I'm